አሁን ወደ ዕለቱ አበይር ስናልፋለን አራት ኢትዮጵያውያን ጋዜጠኞች የሚዲያ ሥራ በዓለም እጅግ አዳጋች በሆነበት አገራቸው ሐሳብን በነጻ የመግለጥ መብቶች እንዲከበሩ ላደረጓቸው ጥረቶች እንደ አውሮፓ አቆጣጠር የ2012 ስመጥሩን የሄልማን ሄሜትስን ዓለም አቀፍ ሽልማት አግኝተዋል። በሰብአዊ መብት ተሟጓቹ ድርጅት በሂውማን ራይትስ ዎች አስተዳደር ጥላ ስር የሚገኘው ሄልማን ሐሜት በዓለም ዙሪያ ለሚገኙ የፖለቲካና ሰብአዊ መብቶች ጥሰት ኢላማ ለሆኑ ደራሲዎችና ጋዜጠኞች ሽልማቱን የሚሰጥ በየዓመቱ ነው። ስመጥሩ ሽልማት መጠሪያውን ያገኘው እንደ አውሮፓ አቆጣጠር በ1950ዎቹ ፀረ ኮሚኒስት ምርመራዎች ወቅት ወከባ ከደረሰባቸው ሁለት ጋዜጠኞች ከሊሊያን ሄልማን እና ከዳሼል ሐሜት ነው። ሰሎሞን ክፍሌ ተከታዩን አጠናቅረዋል። እስክንድር ነጋፈንታ ነጻ ጋዜጠኛና ብሎገር ወይም የኢንተርኔት አምደኛ ሪዮት ዓለሙ ጎቤቦ በታገደው ሳምንታዊ የፍትህ ጋዜጣ አምደኛ፣ ውብሸት ታየ አበበ የተከለከለው ሳምንታዊ አውራምባ ታይምስ ጋዜጣ ዋና አዘጋጅና የአዲስ ነገር ኦንላይን አዘጋጅ መስፍን ነጋሽ የዘንድሮውን ሽልማት ካገኙ ከ19 ሀገሮች የተውጣጡ 41 ጋዜጠኞችና ጸሐፊዎች መካከል ናቸው። እስክንድር ሪዮትና ውብሸት በአሁኑ ወቅት ኢትዮጵያ ውስጥ በእስር ላይ የሚገኙ ሲሆን የአዲስ ነገሩ መስፍን ነጋሽ ግን እንደ አውሮፓውያን ዘመን አቆጣጠር በ2009 ዓ ም ሀገሩን ጥሎ ወጥቶ በስደት ላይ ይገኛል። በአጠቃላይ አራቱም ግን በሀገሪቱ በጸረ ሽብር ሕግ መሠረት በዚህ ዓመት ጥፋተኞች ተብለው ተፈርዶባቸዋል። እነኚህን አራት ኢትዮጵያውያን ጋዜጠኞች ለዚህ ስመጥር ዓለም አቀፍ ሽልማት ያበቃቸው ምንድን ነው? ለሂዩማን ራይትስ ዋች የአፍሪካ ዲሬክተር ለአቶ ዳንኤል በቀለ ያቀረብኩት ቀዳሚ ጥያቄ ነው። አመሰግናለሁ ሰለሞን ያሉ ሶስት ጋዜጠኞች አሁን በስር ላይ የሚገኙና አንድ ደግሞ በስደት ላይ የሚገኝ ጋዜጠኛ ለዚህ ሽልማት የተመረጡት ኢትዮጵያ ውስጥ ሀሳብን በነጻነት ለመግለጽና የጋዜጠኛነት ሙያ በሚጠይቀው መልክ ስራቸውን ለመስራት አስቸጋሪ ሁኔታ ያለ ቢሆንም በዚህ በአስቸጋሪ ሁኔታ ውስጥ ግን ራሳቸው ላይ የሚደርስን አደጋን በመቀበል ጭምር ለጋዜጠኛነት ሙያ ለሀሳብን በነጻነት ለመግለጽ መብት መከበር በጽናት በጥንካሬ ያገለገሉ ሙያተኞች በመሆናቸው ለዚህም መስዋዕትነት የከፈሉ ሙያተኞች በመሆናቸው ይህንን እውቅና ለመስጠት ይህንን ለማክበር ሲባል የተሰጠ ሽልማት ነው። እንደነ እስክንድር ነጋ ያሉ ታዋቂ የኢትዮጵያ ጋዜጠኞች በዓለም አቀፍ ድርጅቶች እውቅና ተሰጥቷቸው ሽልማት ሲያገኙ ይህ የመጀመሪያቸው አይደለም። የሰብአዊ መብት ድርጅቶች እንደ አምነስቲ ኢንተርናሽናል፣ የአውሮፓ ህብረት ፓርላማ አባላት እንዲሁም ሌሎች አሁን በቅርቡና ቀደም ሲል በተደጋጋሚ ሽልማትና እውቅና ሰጥተዋቸዋል። ይህ ሁሉ ግን እነርሱን ከስር ማስፈታት አልቻለም። ምንድን ነው ጥቅሙ ይላሉ። ታዲያ እዚህ አዎ፣ እርግጥ ነው ሰለሞን እንዳልከው ይህ የመጀመሪያው አይደለም እንዲህ ያለ ክብር ያለው ሽልማት ሲያገኙ ወይም እውቅና ሲሰጣቸው። ይህ ግን ጠቃሚ ነው፣ ምክንያቱም አንደኛ ኢትዮጵያ ውስጥ ሀሳብን በነጻነት በመግለጽ ረገድ ያለውን ችግር ያመለክታል። ሁለተኛ አሁን በዚህ ሁኔታ ኢትዮጵያ ውስጥ በእስር ላይ ላሉት ኢትዮጵያውያን ባለሙያዎች የሞራል መበረታታት ይሰጣል። ለቤተሰቦቻቸው መጽናናት ይሰጣል። ለሌሎች ጋዜጠኞች፣ ለሌሎች ወጣት ባለሙያተኞች፣ የሲቪል ማህበረሰብ አባሎች፣ የሰብአዊ መብት ታጋዮች የሚያበረታታ እውቅና የሚሰጥ የሚያጽናና ስለሆነ ከዚህ አንጻር ጠቀሜታ እንዳለው ማምናለውኝ። ሁለተኛ ነገር የኢትዮጵያ መንግስትም በአለም አቀፍ ደረጃ እየተሰጠ ያለውን እውቅና ከግምት ውስጥ በማስገባት እርምጃ ለመውሰድ እንዲበረታታ ያደርገዋል ብዬ ተስፋ አደርጋለሁ። በመጨረሻ አቶ ዳንኤል፣ ከዚህ በኋላ ድርጅታችሁ ምን ማድረግ ይችላል? የኛ ድርጅት አላማው የስለ ሰብአዊ መብት ሁኔታዎች ምርመራ ማድረግ በምርመራ ውጤታችን መሰረት ያገኘነውን የተረዳ ነውን ሁኔታ ማሳወቅ፣ መዘገብ፣ እና መንግሥታት የሰብአዊ መብት ፖሊሲያቸውን እና ተግባራቸውን እንዲለውጡ እንዲያሻሽሉ ጥሪ ማድረግ፣ ጫና ማድረግ፣ ግፊት ማድረግ ነው። ስለዚህ ይህንኑ ማድረጋችንን እንቀጥላለን። አቶ ዳንኤል በቀለ የሁማን ራይትስ ዋች የአፍሪካ ዲሬክተር ናቸው። አመሰግናለሁ። እንደ ተገለጸው እነኚህ ኢትዮጵያውያን ጋዜጠኞች በአሁኑ ወቅት ለእስርና ስደት የተዳረጉት መንግሥት ሙያቸውን በነጻነት ማከናወን እንዳይችሉ ስላደረጋቸው ነው። ዛሬ ሀገሪት ውስጥ ባለው አፈና ራሳቸውን ተገደው ሳንሱር ካላደረጉ ቅጣት ወይም ስደት እንደሚጠብቃቸው የተደረጉትን ብዙዎችን ይወክላሉ፣ ይላል የሰብአዊ መብት ተሟጋች ድርጅቱ ሁማን ራይትስ ዋች። እንደ ሌሎች በርካታ የኢትዮጵያ ጋዜጠኞች ሁሉም እስክንድር፣ ርዮት፣ ውብሸትና መስፍንም ብዙ መከራ ቀምሰዋል። የጋዜጠኝን ሥራቸውን በነጻነት ለመሥራት በመሞከራቸው ብቻ በግልም በሙያቸውም ላይ ጥቃት ደርሶባቸዋል ሲል ሽልማቱን የሰጣቸው የሰብዓዊ መብቶች ተሟጋች ድርጅቱ ሁማን ራይትስ ዋች ገልጿል።